በሚያንማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሚያንማር በእገታ ስር ቆይተው ወደ ታይላንድ ከተሻገሩ 133 ኢትዮጵያውያን መካከል 32ቱ ዛሬ ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር አስታውቋል። ከተመላሾቹ መካከል አስተያየቱን የሰጠን አንድ ወጣት እርሱና ጓደኞቹ በመመለሳቸው ደስተኛ መሆኑን ገልጾ፣ ነገር ግን ደስታዬ ሙሉ የሚሆነው ሁሉም ሲመለሱ ነው ብሏል። ተመላሾችና ቤተሰቦቻቸው መንግስት ሌሎችም በችግር ላይ ያሉት እንዲመለሱ በትኩረት ጥረት እንዲያደርግ ጠይቀዋል። ከኔዲ አባተ ተመላሾቹን አነጋግረው ተከታይ ልከዋል። በሚያንማር በእገታ ስር ቆይተው ወደ ታይላንድ ከተሻገሩ 133 ኢትዮጵያውያን መካከል 32ቱ ዛሬ ሰኞ መጋቢት 1 ቀን 2017 ዓም ወደ አገራቸው ገብተዋል ሲል የውጭ ጉዳይ ሚኒስቴር ገልጿል። በዛሬው ዕለት ከገቡት መካከል አስተያየቱን የሰጠን አንድ ወጣት በሚያንማር ለአስር ወራት አስከፊ ጊዜን አሳልፌያለሁ አለው ብሏል። ከደረሱበት አካላዊ የሰብአዊ መብት ጥሰቶች በተጨማሪ በስነ ልቡና ክፉኛ በመጎዳቱ ምክንያት ስሙ እንዳይጠቀስ የጠየቀን ወጣቱ ምንም እንኳን የእርሱ ወደ ሀገር ቤት መግባት ቢያስደስተውም ነገር ግን ደስታው ምሉ እንዳልሆነ ይገልጻል። ስሜትን እንዴት አድርጌ ነገር ለሀገር በቅጃ ነው። እግዚአብሔር ይመስገን፣ እግዚአብሔር የተመሰገነ። ከኔ ጋር አብረውኝ የመጡት ሰላሳ ሁለት ልጆች ናቸው። ቀሪዎችም አሉ፣ ከነገ ወዲያ የሚመጡ ሮቀን የሚመጡ ማለት ነው። ነገር ግን ያው በስቃይም ያሉ አሉ። እስካሁን ድረስ ምንም እርዳታ ሳይደረግላቸው በማይናማር ካምፕስ በጣም የሚተቃዩ ልጆች አሉ። እኛ ደስታችን ሙሉ የሆነው ሁሉም ሲወጣልን ነው። ለምን ሆነችን አላወራም። እነሱ ካልወጡ የዱርምህ ልጆችን ካላያቸው፣ አብረህ የችግሩ ተቃማሽ የነበርካቸው ሰዎች በአይነት ካላያቸው ድረስ ምንም ደስታውን ብታጣጥመው ማተችልም ታቃለ። በቆይታው ከጉዳትና ከኪሳራ ውጭ ምንም እንዳላተረፈ የሚገልጸው አስተያየት ሰጪው ሌሎች ከኔ መማር አለባቸው ሲል ይመክራል። መማር ካለብን ከኔ ውድቀት መማር አለበት አንድ ሰው። አስር ወር ሆኖኛል። ገንዘብ የሆነ ነገር ልሰራ ነበር የሄድኩት። አልተሳካም። ወንድሜ የሽጦ የሄድኩት ሀገር የሀገር ልጅ። ስለዚህ እዛ አካባቢ ምንም አይነት የስራ እድል የለም ከስካም ካምፓኒዎች ውጪ ማለት ነው አሪፍ ሥራ እሰራለሁ ብዬ ነበር የሄድኩት። ወደ ኋላ ሽቆለቆልኩ። ቤተሰቤን፣ ራሴን ያተረፍኩት ነገር ምንም የለም። ነገር ግን ህይወቴን ይዤ መጥቻለሁ። በህይወት መኖሬ ደስተኛ ነኝ። ከዛሬ ተመላሾች መካከል ልጃቸው እንደሚገኝ የገለጹት መሰረት ሰይፉ የተባሉ አስተያየት ሰጭ ደግሞ በጣም በጣም በጣም ከሚጠበቀው በላይ ደስ ብሎኛል አባቴ ከሞት ያመለጡት እንዴት ደስ አይደለም እግዚአብሔር ብሎ ሁሉም ገናም የኔም ወንድም አለ የአጎቴ ልጅ አለ ደግሞ አንደኛው ወጡ ከተባሉት የእህቴ ልጅ አለ አሁን የኔ ልጅ ነው የገባ ዛሬ የስጋ ዝምድና ባይኖረኝ ሌሎችም ልጆቼም ናቸው ወንድሞቼም ናቸው እህቶቼም ናቸው በአጠቃላይ እዛ ያሉት እግዚአብሔር አምላክ እንደወረቷቸው ሁሉም ወደ ሀገሩ ተመልሶ ያው ክብሩን ጠቅልሎ ምስጋናውን ከእኛ ይቀበል። እንግዲህ ምን ምን ይባላል? ከባድ ከከባድ ደረጃ ላይ ነው። አምዶ የመጣ ብቻ ምን ብዬ ድንገርህ በጣም ተጎርቶ ነው የመጣው። ከሄደ ስምንት ወር ከምናምን ስምንት ወር ከአስራ አምስት ቀን ነው እንዳለ እዚህ ታርገን ያለንን ነው እንትን ብለን ተቸግረን የላት ነው። ይዞ የመጣ ነገር እንኳን የለም፣ ራቁቱን ነው የመጣው። ራቁቱን ራሱ መምጣቱ ለእኛ ትልቅ ነገር ነው፣ ህይወቱ መትረፉ። ምንም ይዞ የመጣ ነገር የለም። ካሁን በኋላ ስለመሄድ እንዴት ይታሰባል ብለህ ታስባል? ለመሞት ነው እንደ የሚሄዱት ካሁን በኋላ እነዚህ። እግዚአብሔር እኮ ነው ያስመለጣቸው። ማስገባት የለባቸውም። ከሚያንማር ወደ ታይላንድ የመግባት እድል ካገኙት 138 ኢትዮጵያውያን ውስጥ አምስቱ ከዚህ ቀደም ለመገናኛ ብዙኃን በሰጡት አስተያየት ምክንያት በታይላንድ ኢሚግሬሽን ትፈለጋላችሁ ተብለው መወሰዳቸውን ከተመላሾቹ መካከል ያነጋገር ነው ወጣት አመልክቷል። እነርሱን ጨምሮ መንግስት በታይላንድ በካምፕ ውስጥ የሚገኙትን እና በሚያንማር በችግር ላይ ያሉትን ኢትዮጵያውያን ለመታደግ ከፍተኛ ጥረት ሊያደርግ ይገባል ሲል ተማጽ ተጽዕኗል። በጉዳዩ ላይ ከውጭ ጉዳይ ሚኒስቴር አስተያየት ለማግኘት ያደረግነው ጥረት የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው የእጅ ስልክ ላይ ደውለን ባለመመለሳቸው ለአሁን አልተሳካም። ሆኖም በዛሬው መግለጫው 43 ኢትዮጵያውያን ዛሬ ምሽት ወደ አገር ቤት ይገባሉ ተብሎ ይጠበቃል ያለው ሚኒስቴሩ የተቀሩትን በታይላንድ ማቆያ የሚገኙ 58 ኢትዮጵያውያን ወደ አገራቸው ለመመለስም በህንድ ያለው የኢትዮጵያ ኤምባሲ ጥረት እያደረገ እንደሚገኝ ገልጿል። በሚያንማር በአስቸጋሪ ሁኔታ ውስጥ የሚገኙ ሌሎች ኢትዮጵያውያንን ን ወደ ታይላንድ በማሻገር ወደ ሀገራቸው ለመመለስ ደግሞ ጃፓን የሚገኘው የኢትዮጵያ ኤምባሲ ጥረት እያደረገ ነው ብሏል። በታይላንድ ጥሩ ክፍያ የሚያስገኝ ስራ ትቀጠራላችሁ በሚል በህገወጥ የሰዎች አዘዋዋሪዎች ተታለው በተለያዩ ጊዜያት ወደ ሀገሪቱ ከሄዱ በኋላ ማረፊያቸው ሚያንማር የሆነ ኢትዮጵያውያን ቁጥር በይፋ ባይታወቅም በሺዎች እንደሚገመት ከተለያዩ ምንጮች የሚገኙ መረጃዎች ያመለክታሉ። ከእነዚህም አብዛኛው ዓለም አቀፍ የገንዘብ ማጭበርበር ወይንም እስካሚንግ ወንጀል በሚፈጽሙ በህገ ወጥ የተደራጁ ቡድኖች ቁጥጥር ስር ሆነው በአስገዳጅ ሁኔታ በዚሁ ተግባር ላይ እንዲሰማሩ የተደረጉ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ